በውይይቱ ላይ የተገኙት የሁለቱ ማህበረሰብ አባላትና የሃይማኖት መሪዎች በመንግስት ሆን ተብሎ የሚፈጸመውን ደማ ለማህበረሰቦቻቸው ለማሳወቅም ተስማምተዋል። ስለ ውይይቱ አጠቃላይ መንፈስ በሚኒሶታ የሚገኘው የኦሮሞ ማህበረሰብ ቃል አቀባይ አቶ አወል ነገው እንዲህ ይላሉ። የኦሮሞ ኮሚኒቲ ምንሶራ እና የኦጋዴን ኮሚኒቲ ምንሶራ ሁለቱ የኢትዮጵያን ኮሚኒቲ ማህበረሰብ ተገናኝተን ብዙ ሰው በተገኝበት የኮሚኒቲው አባላቶች እና ሀላፊዎች ባሉበት ማለት ነው። እንደዛውም የሃይማኖት መሪዎች ከሁለቱም ኮሚኒቲ እና ሌሎችም የኢትዮጵያን ኮሚኒቲዎች ባሉበት አሁን ኢትዮጵያ ውስጥ እያተካሄደ ያለው የአመራሹ የወያኔ መንግስት በሶማሌ እና ኦሮሞ መካከል ኦር ድንበር አካባቢ እያነሳሳና ሰዎችን እያፋጃ እያፈነቀለ ያለውን ጉዳይ በመውገዝ እና እንደውም እንዴት ህዝባችን እንረዳለን፣ ወደፊት እንዴት አንድ ኮሚቴ አቋቁመን ለህዝባችን ድምጽ እንሆናለን፣ ይህንን ጉዳይ ለመመለከተው ለማንኛውም የአለም አቀፍ ማህበረሰብ እንዴት እናስታውቃለን የምለውን ነገር ነው እየተ ውያየ ነውና እና በጣም ፍሬያማ እና ውጤታማ ውይይት ነበር። በሁለቱ ክልሎች በተቀሰቀሰ ግጭት የሰዎች ህይወት ከሁለቱ ማህበረሰብ ያለፈ ሲሆን ከ50 ሺህ እስከ 60 ሺህ የሚገመቱ የኦሮሞ ተወላጆች መፈናቀላቸው እየተነገረ ነው። ለመሆኑ በዚህ የኦሮሞ ና የሶማሌ ማህበረሰብ ውይይት ላይ የዩናይትድ ስቴትስ ባለስልጣናት ተገኝቶ ይሆን? አቶ አወል መልስ አላቸው። ስቴት ሬፕሬዘንታቲቭ ኤላን ማር የምትባላለች፣ እንደዚሁም የሲቲ ኦፍ ሚኒያፖሊስ ሲቲ ካውንስል መንበር አብዲወርሳሜ፣ እንደዚሁም ሌላው የአሁኑ ሲቲ ካውንስል እጩ ያሁኑ መመኑር ሶስቱም ከሶማሊያ ኮሚኒቲ ነው። እንደዚያውም ሌሎች ሚዲያዎች አሉ። የኮሚኒቲዎች መሪዎችና መሪዎች ሌሎች አክቲቪስቶችና እንደም እንደውም የሃይማኖት አባቶች አሉ። ያንን የህዝብ የእኛን ውሎና የህዝብ ውይይት በጣም ጎላ ብሎ እንትን ያለው የሃይማኖት መሪዎች ከሁለቱም አካላት መጥቶ ማለት ነው። ይሄ ትክክል እንዳልሆነና ወያኔ ሁለቱን ህዝቦችን በመጋጫት እድሜውን ሊያራዝም እንደሆነ ሁሉም ሰው ተጨባጭ ሀሳብ ወስዶ እንደገና ወደ መጣባት ማህበረሰብ ተመልሶ ይህን ነገር እንዲሰራበት እና ይህን ነገር በአንድ ድምፅ እንድናወግዝ ነው እንግዲህ የተናገርነው። ብዙ ኤሌክትሮ ኦፊሻልስ ወይ ደግሞ የመንግስት አካላት ነበሩበት። የኢትዮጵያ መንግስት በዚህ ጉዳይ ላይ እጁን ስለማስገባቱ ምን ማስረጃ እና መረጃ አላቸው እና ይህንን በማድረጉ ደግሞ ምንስ ይጠቀማል የሚለውን እስኪ አንድ ላይ ቢያዩልኝ። ይህ እንግዲህ እንደተለመደው አሁን እንግዲህ በትልቅ ጎላ ብሎ ታይቶ ወይ ደግሞ ብዙ ሰዎች ተገለው ተፈናቅሎ ነው እንጂ እየተነጋገርንበት ያለ ነው የቆየ እና ትልቁ የወያኔ ስልት የሆነ እና ማንኛውም የኢትዮጵያና ሌሎች የአፍሪካን የዓለም ህዝባት የሚያውቁት እንትን ነው። ምንድን ነው ይህንን ነገር ወያኔ አለበት ብለን እኛ የምንለው ከሁለት ሺ ስድስት ወይ ሁለት ሺ ሰባት እንደ አውሮፓን አቆጣጠር ጀምሮ እስካሁን የኦጋዴንን ህዝብ የክልል አምስትን ህዝብ ሲያፈናቅል ሲገል፣ ሲጨፈጭፍ ነበር ልዩ ፖሊስ የሚባለውን መራሹን ኃይል በመጠቀም ማለት ነው። ወያኔ አሁን እነሱን ጨርሶ ነው እንግዲህ ወደ ኦሮሚያ ክልል ወይ ደግሞ ክልል አራት ወደዚህ የመጣው ያንን የማሆኑ የሁለቱም ክልሎች ህዝቦች የምናገሩት ነገር ነው። ገባ በብዙ በሀገር ውስጥ ባሉት ሚዲያዎች እና በሌሎችም አጋጣሚዎች ተጠቂዎቹ ሰዎች፣ እየተጎዱ ያሉት ማህበረሰቦች እየተናገሩ ነው። ልዩ ፖሊስ ሀይል ወደ ኦሮሚያ ገብቶ የኦሮሞዎችን ሲጨፈጭፍ ከቀያቸው ሲያወጣና ሲያፈናቅል፣ ሰዎችን ሲገድል ልዩ ፖሊስ ለመከላከል ኦሮሞዎች ወደዛ ሲመክቱ፣ ፌዴራል የሚባለው ሀይል ደግሞ በመሀል ይገባና ኦሮሞዎችን የማዳከም እና ታክቲክ እየተጠቀሙበት እና እያፈናቀሉ ያለ ስልት ነው። ይህ እንግዲህ ለሶስት ለአራት አመት ቆይቷል። በኦሮሞችም ላይ አሁን ግን በተለየ ሲስተምና ስትራተጂ ስትራቴጂ በተለየ አካሄድ ነው እያንትን ያደረጉት ያሉት። ሌላውም ደግሞ ከሶማሌውም ክልል የመጡ ሰዎች ይህንን ነው እንግዲህ በተመሳሳይ መልኩ የምናገሩት። ስለተካሄደው ውይይት የሱማሌ ማህበረሰብ ቃል አቀባይን አግኝቼ እውነታነቱን ገልጸውልኝ፣ ለሰፊ ማብራሪያ ቀጠሮ ብንዝም በተደጋጋሚ ደውዬ እሳቸውን ባለማግኘቴ ሀሳባቸውን ላካትት አልቻልኩም። ለዶችቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።